በመጪው ህዳር ወር በሚካሄደው ፕሬዝዳንታዊ ምርጫ በሚሊዮኖች የሚቆጠሩ አሜሪካውያን ለመጀመሪያ ጊዜ ድምጽ በመስጠት ይሳተፋሉ። ከእነዚህ መካከልም በአውሮፓያን አቆጣጠር ከ2020 ወዲህ የዩናይትድ ስቴትስ ዜግነትን የተቀበሉ ወደ ሶስት ነጥብ አምስት ሚሊዮን የሚሆኑ የውጭ ሀገር ተወላጆች ይገኙባቸዋል ተብሎ ይጠበቃል። እነዚህ አያሌ አዲስ መራጮች ታዲያ በሪፐብሊካን ፓርቲ እና በዲሞክራቲክ ፓርቲ ደጋፊዎች እኩል ለኩል የተከፋፈሉ በሆኑ ግዛቶች ትልቅ ሚና ሊጫወቱ እንደሚችሉም ተመልክቷል። ጄፍ ስዊኮርድ ከቨርጂኒያ ግዛት አንዲት ለመጀመሪያ ጊዜ ድምጽ የሚሰጡ አዲስ የአሜሪካ ዜጋ ያስተዋውቀናል። ቆንጅት ታየ እንደሚከተለው ታቀርበዋለች አቀርባለች ለ89 ዓመቷ አረጋዊት ለሲልቪና ጉዴዝ እንደ አውሮፓውያን አቆጣጠር ሐምሌ አራት ልዩ የክብረ በዓል ቀን ነው። እለቱ በመጀመሪያው የዩናይትድ ስቴትስ ፕሬዚደንት ጆርጅ ዋሽንግተን መኖሪያ ቤት በማንት ቨርነን መስክ ላይ በሚካሄድ ስነስርዓት እሳቸውና ሌሎች በርካቶች የአሜሪካን ዜግነት የተቀበሉበት በመሆኑ፣ እዚህ ሀገር ፖርቹጋላዊም አሜሪካዊም ሳልሆን ለበርካታ ዓመታት ኖር ያለው፣ ስለዚህ አሜሪካዊ ለምን አልሆንም አልኩ። አሁን የአሜሪካ ዜጋ ሆኛለሁ። ሲልቪና ከትውልድ ሀገራቸው ከፖርቹጋል ከመጡ ወደ 20 ዓመታት ተቆጥረዋል። እናም እሳቸውም እንደ አብዛኞች አሜሪካውያን የፕሬዝደንታዊ ምርጫውን ሂደት ሲከታተሉ ከርመዋል። የጎርጎሮሳውያኑ ህዳር ወር ሲመጣም ለመጀመሪያ ጊዜ ድምጽ ይሰጣሉ። ኢ ፎሎ ፖለቲክስ ኦን ሬዲዮ አንድ ቲቪ ስለ ፖለቲካው ጉዳይ በራዲዮም በቴሌቪዥንም እከታተላለው ክርክሮቹንም ተከታተያለው ያለፈውን ክርክር በስፓኒሽኛ ቋንቋ ቴሌቪዥን በዩኒቪዥን ነበር የተከታተልኩት መከታተልም አለብኝ ምክንያቱም ምን እንደሚያስቡ ምን አይነት አቋም እንደሚከተሉ በቀጣይ ምን እንደሚያደርጉ ለማወቅ ይጠቅመኛል አዲሲቱ አሜሪካዊት ሲልቪና ወደ ዩናይትድ ስቴትስ ለመምጣት የሚፈልጉ ሰዎች ጉጉት ይገባኛል ይላሉ። ያስተሳሰብ መምጣት አለባቸው። ሲመጡ የሀገሪቱን ህግ፣ ህዝቡንም አክብረው መምጣት አለባቸው። ስለዚህ በህጋዊ መንገድ መምጣት አለባቸው። ሲልቪና የካቶሊክ ክርስትና እምነት ተከታይ ናቸው። ጽንስ ማስወረድን በሚመለከት ግን ምርጫው ለሴቶች መተው ያለበት መብታቸው ነው ብለው ነው የሚያምኑት። ለራስ ክብር መስጠት ተገቢ ነው። ነገር ግን ይሄ ነገር የሚያስፈልግበት ጊዜ ይኖራል። ምክንያቱም አንዳንዴ ወንዶች ሴቶችን አያከብሩም። ሴቶች በይበልጥ ሊከበሩ ይገባል። ነገር ግን ይሄ በደንብ ተግባራዊ እየሆነ አይደለም። ታዲያ እዚህ ጋር ነው ጽንሱን የማስወረድ እርምጃ የሚመጣው። ይሄ ደግሞ በመላው ዓለም የሚደረግ ነገር ነው። ሲልቪና ጉዴዝ ትውልድ ሀገራቸው ፖርቹጋል ሳሉ በማህበራዊ አገልግሎት ዘርፍ ነበር የሚሰሩት እና ለማንኛውም ሀገር ቤተሰቦች ድህነት አዘቅት ውስጥ እንዳይወድቁ መከላከያ የማህበራዊ ኑሮ መርሃ ግብሮች እንደሚያስፈልጉ የሚያምኑ መሆናቸውን ይናገራሉ። ዝቅተኛ የኑሮ ደረጃ ላይ ያሉ ሰዎች ሁሉንም ያለው የማህበራዊ ኑሮ እርዳታ ሊያገኙ ይገባል። በተለይ ብዙ ልጆች ያሏቸው ሰዎች። ሲልቪና ጉዴዝ በሐምሌ ወር ለመጀመሪያ ጊዜ ባነጋገርናቸው ወቅት የቀድሞው ፕሬዚደንት ዶናልድ ትራምፕ ከመጠን በላይ ስሜታዊ ይሆኑብኛል። ፕሬዚደንት ጆ ባይደን ግን ረጋ ያሉ ጠንካራ ሰው ነው የሚመስሉኝ ብለው ነበር። የአሁኔቷ እጩ ተፎካካሪ ምክትል ፕሬዝደንት ካማላ ሃሪስን በሚመለከት ደግሞ ታሪካቸውን ስመለከት ለፕሬዝደንትነት የሚገቡ ይመስሉኛል ብለዋል። ቪኦኤ ያነጋገራቸው ሌሎች ለመጀመሪያ ጊዜ ድምፅ የሚሰጡ ሰዎች ደግሞ ለቦታው ትክክለኛው ሰው ዶናልድ ትራምፕ ናቸው የሚል እምነት ስላላቸው እሳቸውን እንደሚመርጡ ነግረውናል። ሀገሪቱ የሚያስፈልጋትን ቆራጥ አመራር የሚሰጡ ትራምፕ ናቸው ብለው ነው የሚያምኑት። ለማናቸውም የ89 ዓመት አረጋዊቱ ሲልቪና ጉዴዝ ሐምሌ አራት ቀን የፖለቲካ ጉዳይ ሳይገባበት የአሜሪካ ዜግነትን የተቀበሉበትን ዕለት በመጀመሪያው ፕሬዚደንት በጆርጅ ዋሽንግተን መኖሪያ ቤት በማውንት ቨርነን በአሜሪካ ነጻነት ቀን የሞቀ የደመቀ ስነስርዓት ከቤተሰባቸው ጋር አክብረው ውለዋል።